በህወሓት ልዩ ኃይል እና በአገር መከላከያ ሰራዊት መካከል የተካሄደ ውጊያ ከመጀመሩ አንድ ቀን አስቀድሞ ልዩ ስሙ ክባቦ ህይወት ከተሰኘ የህወሓት እርሻ ጣቢያ መፈናቀላቸውን የሚገልጡ ዜጎች የሰብአዊ ድጋፍ ባለማግኘታቸው ለችግር ተጋልጠናል ሲሉ ለአሜሪካ ድምፅ ተናገሩ። ተፈናቃዮቹን ተቀብሎ ያስጠለለው የዳንሻ ከተማ ጊዜያዊ አስተዳደር በበኩሉ አስፈላጊውን ድጋፍ ያገኙ ዘንድ ቁጥራቸውን ለይቶ በቀይ መስቀልም እንዲረዱ ለማድረግ እየጣረ መሆኑን አመልክቷል። በጊዜው የተረከብነው ባዶ ቢሮ በመሆኑና የራሳችን በጀትም ስለሌለን መልሶ የማቋቋሙን ስራ ለማካሄድ የሚያስችል አቅም የለንም ማለቱን ጠቅሶ በምዕራብ ኢትዮጵያና በቀጠናው ቅኝት በማድረግ ላይ ያለው ዘጋቢያችን ዩናታን ዘብዲዮስ ተከታዩን አድርሶናል። ጥቅምት 24 2013 ዓ ም በዳንሻ ከተማ በመከላከያ ሰራዊት አምስተኛው መካናይዝ ካምፕ ላይ ጥቃት ከመፈጸሙ ቀደም ብሎ ከሚሰሩበት የእርሻ ጣቢያዎች በማንነታቸው የተነሳ መባረራቸውና መፈናቀላቸውን የተናገሩት የአማራ ተወላጆች ሰብአዊ ድጋፍ ስለማይደረግላቸው ለቀውስ መጋለጣቸውን ለቪኦኤ ተናግሯል። ዳንሻ ከታሪካዊቷ ጎንደር ከተማ በ15 ኪሎ ሜትር ገደማ የምትገኝ ስትሆን በመንግስት ጁንታ የሚል ስያሜ የተሰጠው የህወሓት ልዩ ኃይል በአገር መከላከያ ሰራዊት ላይ ጥቃት ፈጸመባት የተባለች ከተማ ስትሆን መፈናቀላቸውን የሚገልጡ ዜጎች ደግሞ የተፈናቀሉባቸው የህወሓት እርሻ ጣቢያዎች ከዳንሻ ከተማ በ40 ኪሎ ሜትር ገደማ ይርቃል ነው የተባለው። ወይዘሮ የአለምወርቅ አዳል ክባቦ ህወሓት እርሻ የንብረት ክፍል ሰራተኛ እንደነበሩ ተናግረው ባዶ እጃቸውን መባረራቸውን ተናግሯል። ንብረት አልያዝንም፣ ልብስ አልያዝንም። ዝም ብለን ወጣ ወደ በረሃ ማለት ነው። ከበረሃ በሁለት ቀን ፍዳር ሁለት ወደ ዝግብ ወደ ዳንሻ ማለት ነው። ከዳንሻ ቀበሌ የተቀበለን ወደ መፈናቀል ቤት አስገባንም ማለት ነው። ከዛ ስንቀመጥ በቀሎ ዱቄት ተቀበለ በቀሎና፣ አንዳንድ አንድ ጀሪካ፣ አንድ ድስት፣ አንድ ብረት ድስት ማለት ነው። ከዛ በኋላ ያልነሱ ምን አሁን ወደ ቀይ መስቀል አስተላልፉን ስንላቸው 15 ኪሎ ለአንድ ሰው ለወር ተሰጣችኋል ያም ኤክስፓየርዱ አሁን ያለቀ ማለት ነው ተሳስ 2013 ያለቀ ተሳስ 2 ማለት ነው ያን እየበላን ያለን አሁን ወገን ሲድረስልን ለኛ ማለት ነው ስንት ናቸው በቁጥር በቁጥር 83 ነው ባንድ ምን ሰራ ማለት ነው ንብረት የለንም ልብስ የለንም ምንም ነገር የለንም በቃ ተወርሰን ተጨርሰን ማንንም የዘረፈንን ሰው አላየንም። እኛ ውጡ መጣዋል ውጊያ ተከፍቷል ስንባል ወጣን ወጣን በዛው ቀረን አልተመለስንም። ወደዛ አካባቢ ማለት ነው። ህይወታችን ለማውጣት እኛ ወደ በረሃ ወጣን። ከበረሃ ሁለት ሳምንት ቆየን፣ ከዛ ወደዚህ መጣን ማለት ነው በእግራችን ያሁላ በረሀ በቆሎ ቆሎ እየበላን ማለት ነው። ዛሬ አሁን ዳንሻ ነው ያላችሁ አሁን ዳንሻ ነው ያለ ምንድን ምሰረቡት ያለው ማጋ ነው ያላችሁ። ዝም ብለን ታንድ እርዳታ ተቀብለን አስራ አምስት ኪሎ ለወር ተቀብለናል። አንዲት ፓስታ ግማሽ ዘይት ሌትር ዘይት አስራ አምስት ኪሎ በቆሎ ዱቄት፣ ሶስት ኪሎ መኮረኒ ማለት ለአንድ ሰው ያቺን እየበላን ያለን ዝም ብለን ማለት የሽሮ መግዣ የለንም፣ የበርበሬ መግዣ የለንም፣ ነሳሙና መግዣ የለንም። በቃ ሁሉ ማለት ከዚህ ካለን ከዚህ ከዚህ ካለን ከዚ በቃ ተሰሚነት የለንም እኛ ጭራሽ ማለት ውጡ ተብለን ሜዳ ላይ ተጣልን ያሉት ደግሞ የልጆች እናት የሆኑት ወይዘሮ አልማስ ሳይ ናቸው። ከሳቸው ጋርም 67 ቋሚ ሰራተኞችና ሌሎች ጊዜያዊ የጉልበት ሰራተኞች መሰደዳቸውን ገልጠዋል። በረሃ ላይ ነው የጣሉት። ምንም ነገር አላስነም ምንም ምን በላው ነገር ህፃን ይዘናል። ልጆች አሉ፣ አሁን ልጆች ይዘናል። የበቆሎ ቆሎ አንድ አለ ንብሴ ያለ ዱቄት የሚሰጠን እየጋገርን እየበላን እንደዛ እያሉ ወዚህ የደረስን አሁን ደግሞ መንግስት ድረስልን። ምንም እርዳታ የሚባለው ነገር ኤክስፓየርድ የሆነ እንደዚህ በቆሎ ዱቄት እነዚ ተወረቅጠው እንትን አረንጓዴ የሰራ በቃ ትል የሆነ ነገር እና መንግስት ድረስልን ነው ምንል። ቀይ መስቀል በቀይ ይድረስልን። ቋሚ ሰራተኛ ነን ነበር፣ ቋሚ ሰራተኛ ነን ይሄ ብራችንም ወጋግን ባንክ ነው ያለ ድርጅቱ እየቆረጠ የሚያስቀምጠው ከኛ ከደሞዛችን ከምናገኘው ከራሳችንና መንግስት የሚያስቀምጥልን ወጋግን ባንክ ነው ያለ ና እሱም መፍትሄ የለውም። ሀያ ሶስት አመት ሰር ችላለሁ ኔ በቋሚ ሌሎችም እንደዛው እና መንግስት መፍትሄ ይስጠን። እርሻ ጣቢያ ነበር ሚሰሩ እርሻ ጣቢያ ነው። የማን እርሻ ነው? የወያኔ እርሻ ነው። የወያኔ እርሻ ነው። ድሮ ድሮ እኛ እየሰራን እየበላን ነበር። በዛን ሰዓት ብንሰደብም ችለን፣ ብንልም ችለን በቃ ለሌት ወዳችን መስራት ስለሆነ እንደዛ እያያሉ ነበር የምንኖረው። አሁን ግን መፍት ያጠናል መጀመሪያ ስንመጣ እንክብካቤው አይዟቸው ደርሰንላቸው አልነበር አሁን ያ እንክብካቤ የለም። በቃ የምንኖርበት ሽንት ቤት ነው። በቃ ቆሻሻ መጠረቅ ነው። ውሃ የምንጠጣው የለም። ሳሙና ምናምን የለንም። በቃ እንዲች እንዳለ ሆን ይወጣ ችንችን ለነፍስ ያለ ይሰጠን ወራ አሳልፈናል። ከዚች የደረስነው በአንድ ነው። ሰባት ቀን በረሃ ቆይተናል። በእግራችን ነው ከዚህ የመጣ ይሄ ግን ስንመጣ ሲቀበሉ ደስ ብለን ነበር። በቃ በቃ ሀገራችን ገብተናል፣ የሀገራችን ሰዎች አግኝተናል። ትውልድ ቦታችን እኛ ጎንደር ነው በብዛት በቃ ሀገራችን ሰው አግኝተናል እና ደህና እንግዲህ ተመስገን ብለን ሳለ፣ አሁን ግን የተቀበለነ ሰው ምንም መፍትሄ የለውም። ከተፈናቀሉት መካከል አንዱ የሆኑት ወይዘሮ ማርዬ ታደሰ በማንነታቸው ተለይቶ መፈናቀላቸውና በበረሃ መሰቃየታቸውን ተናግረዋል። ስለዚህ ካራ ወይም ገጀራ አልተዘጋጀላቸውም ብሎ የሚወራው ስህተት ነው። ተዘጋጅቶልን ነበር። የተደቀኑላቸውም ወንድሞቻችን አሉ መሳሪያ ክላሽን አንድ ሁለት ብለ ሳይሆን በሀያና በሰላሳ የሚቆጠሩ ወንድሞቻችን ማለት ነው። ስለዚህ እነሱ ሰራዊታችን ስለደረሰልን በሰራዊታችን ኃይል ላይ ደህና ወጣዋል። አሁንም ደግሞ ያው እርጉዝም የወለደች በረሃ ላይ አለች ያልወለዱ ምዕራብና ጥማትን ተሰቃይተው ተጣውሮ የደረሱ ወንድሞቻችን ስምንት ቀን ሰባት ቀን የገባን እስካሁንም ያልገባ ወንድም እህት አለ እና ይህ ነው። ማይካድራ የደረሰው ግፍ በእርግጥ በኛ ላይ አልደረሰ። ማይካድራ ማህል ላይ ስለሆኑ ነው። የእኛ ግን ጠረፋችን የአማራ ክልልና የወልቃይት ጸገደኝ ሰው ምንሻ ስለነበረ ደርሰውልናል። በህይወታችን ወጡ። የትራክተር ሹፌር የሆኑት አቶ አለማየሁ ገዛኝም ከሞት መትረፋቸውን ገልጠው አሁን ተፈጸመብን ላሉት ጥቃት አንዳንድ ምልክቶችና ጠቋሚ ነገሮች እንደነበሩም ተናግሯል። የአማራ ተወላጆችን ለማስመለጥ መጣራቸውን አስረድተው መንግስት ድጋፍ እንዲያደርግም ጥሪያቸውን አቅርበዋል። ያው እዛ እየሰራን ለማንኛውም አባል ሰራተኞች የነሱም የትግሎችም አባል ሰራተኞች አብረን እንሰራ ነበር። ግን ይሄ ግርግር ከመነሳቱ በፊት ፎቶ ማንሳት ተጀምሮ ነበር፣ ለመታወቂያ እየተባለ ማለት። ያ ፎቶ ከተነሳ በኋላ ነው ይሄ ነገር የመጣው። የዳንሻ ከተማ ጊዜያዊ አስተዳደር የሰላምና ደህንነት መምሪያ ኃላፊና የወልቃይት ጠገዴ የማንነት አስመላሽ ኮሚቴ ምክትል ሰብሳቢ አቶ ጌጤ አደል በጦርነት ወቅት ይጠበቃል ከሚሉት ቀውሶች ውስጥ አንዱ የሆነው የመሰደድና የመፈናቀል ችግር መኖሩን ገልጠው ቁጥራቸው የበዙ ዜጎችም ከቤት ንብረታቸው ተነጥለው ተባረዋል ብለዋል። እነዚህ የተፈናቀሉ ዜጎችን በዳንሻ ከተማ እንዳስጠለሏቸው ገልጠው ድጋፍ እንዲደረግላቸውም ቁጥራቸውን ለይቶ በቀይ መስቀል እንዲረዱ ለማድረግ እንቅስቃሴ መጀመራቸውን አስታውቀዋል። የአማራ ተወላጆች እንግዲህ የተፈናቃዮች አሉ። እነዚህ ሲፈናቀሉ እንቅስቃሴው የትግራይን ህዝብ ብቻ አይጎዳም። በህገ ወጥ መንገድ ስትንቀሳቀስ ሌላውንም ብሔርም ጭምር አብሮ ያፈናቅላል። ስለዚህ በነበረው አስቸጋሪ ሁኔታ በዚህ አካባቢ በስጋት ወደዚህ ተፈናቅሎ የገቡ አሉ። ስለዚህ እኛውን ለቀይ መስቀል ምናምን ማሳወቅ ነው ከኛ የሚጠበቀውና እና እንዲታገዙ እና እንዲረዱ ማድረግ ነው። አሁን እኛ የራሱ በጀት የለንም። በበጀት አይደለም እየተደገፍ ነው የምንሰራው ያለኛው አሁን እኛ ትናንትም ለነጻነታችን እየታገልን ስትሆን ዛሬም ለነጻነታችን ነው እየታገልን ያለ። ስለዚህ አሁን የግድ እርዳታ ድርጅቶች ደርሰው እንዲያግዟቸው እንዲረዷቸው እኛ ይህን በሀሳብና ማሳወቅ ነው ከኛ የሚጠበቀው እያሳወቅን ያለንበት ሁኔታ ግን አለ። አቶ ጌጥ የተፈናቀሉ ዜጎችን መልሶ ማቋቋም ሰላምና የፈራረሱ ተቋማትን መልሶ መገንባት ጊዜ የሚጠይቅ ተግባር ነው ብሏል። ተፈናቀልን ያሉት ዜጎች ግን ከሞት አፋፍ ቢተርፉም በረሃብ የተቀጡ መሆናቸውን በመናገር ላይ ናቸው። ለአሜሪካ ድምፅ ራዲዮ፣ ዮናታን ዘብዴዎስ ዳንሻ